ሄኖክ ተመስገነን የማውቀው በአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት ዝማር አስተማሪ ሆኖ ነው። ተማሪዎቹ ሁሉ በጉጉት ነበር የሱን ትምህርት ሰዓት የምንጠብቀው። እንደሚታወቀው ያሬድ ሙዚቃ ትምህርት ቤት የረቂቅ ሙዚቃ ትምህርትን ብቻ ነው የሚሰጠው። የሀገርኛ ሙዚቃ ለመጫወት ክልክል ነበር። ለምን ብትሉ ረቂቅ ሙዚቃን አሳምሮ ማወቅ ሌሎች የሙዚቃ ስልቶችን ለመጫወት መሰረት በመሆኑ ነው። ታዲያ ሄኖክ የሚያስተምረው ትምህርት ኢትዮጵያዊ ሙዚቃን ከተማር ነው የረቂቅ የሙዚቃ ሕግ ጋር እንዴት ማጣጣም እንደምንችል ነበር። ጃዝ የሙዚቃ ስልት ባጭሩ ምን ይመስላል? ሄኖክ ተመስገን እንዲህ ያስረዳናል። ጃዝ የሚለው ሙዚቃ የመጣው መጀመሪያ አፍሪካኖች ከዚህ በባርነት ወደ አሜሪካ በመጡ ጊዜ የሀገራቸውን የአፍሪካን ሙዚቃን የአፍሪካን ሪትሞች ይዘው በየእርሻና በየፕላንቴሽኑ ነጮቹ በመጥፎ ሁኔታ ሲያሰሯቸው እዛ ብሶታቸውን ለመግለጽ በኋላ ብሉስ የሚባለውን ሙዚቃ መጫወት ጀምሩ። ብሉስ የሚለውን ሙዚቃ መጫወት ጀምሩ ደግሞ ከብሉስ ደግሞ ወደ ጃዝ ኒው ኦርሊንስ፣ ዲክሲላንድ፣ ቢቦፕ የመጀመሪያ ስዊንግ ኤራ፣ ከዛ ቢቦፕ፣ ከዛ ፖስት ቢቦፕ እንደዚህ ያለ የጃዝ አይነቶች በሙሉ የተወለዱ መጡ። ከጊዜ በኋላ በአፍሪካን አሜሪካኖች የተጀመረው እነሱ ደግሞ የኤሮፒያኖችን ሀርመኒ እና የአፍሪካን ሪትሞች እና ሌሎች ነገሮች አዋቅረው ዩኒክ የሆነ አሜሪካን ሀገር ብቻ የተጀመረ ሙዚቃ ነው። ከአንድ ሁለት በጣም ጃዝ ላይ ኢምፖርታንት የሆነ ጠባይ ምንድን ነው? አንደኛው ስዊንግ የሚባለው አጫዋት ነው ሙዚቃ አጫዋቱ ስልት የሪዝሙ አጫዋት ስዊንግ የሚለው ስፔሻሊ ለጃዝ የተለየ ነው። በጣም ቴክኒካል መሆን አልፈልግም ግን የጃዝ አጫወት ነው እሱ። ከዛ ሌላ ደግሞ ጃዝን ከሌላ ሙዚቃ የሚለየው ብዙ ጊዜ ኢምፕሮቫይዜሽን የምንለው ወይም በዛች ቅጽበት ውስጥ ፈጥሮ መጫወትን የሚያበረታታ ሙዚቃ ነው። በዛ ምክንያት ኢምፕሮቫይዜሽን ለጃዝ በጣም ዋናው መለያ ነው። ስዊንግ አይነት አጫወት ደግሞ የጃዝ ሌላ መለያ ነው። እነዚህ ሁለቱ ጃዝን በአጭሩ ወይም በጣም በትንሹ ዲፋይን የሚያደርጉት ቃላቶች ናቸው። ኢትዮ ጃዝ የሚለው ጋር ስንመጣ የኢትዮጵያን ሙዚቃ የኢትዮጵያን ስኬሎች ለምሳሌ አራት ቤዚክ የሆኑ ስኬሎች አሉ። እነ ባቲ፣ እነ ትዝታ እና አንቺው የመሳሰሉ ሰው እነሱን እነሱን ይዞ ደግሞ ሪድሞችም አሉ። ለምሳሌ ጉራግኛ፣ የአማርኛ፣ የኦሮምኛ እንደዚህ አይነት ሪድሞች አሉ። እነሱን ይዞ የኢትዮጵያን ስኬሎች ይዞ ፔንታቶኒክ የምንለው አምስት ኖቶች ላይ የተመሰረተ ሙዚቃ ነው። ከጃዝ ደግሞ የጃዝን አጫዋወት እና ሀርመኒ፣ የጃዝ ሀርመኒ ማለት ወይም ህብር፣ የመሳሪያ የኮርዶች ኖቶች አንድ ላይ፣ ዋናው የጃዝ ምን ላይ የሆነውን የፈጠራ ኢምፕሮቫይዜሽን የምንለውን ይዞ ከእነዚህ ከኢትዮጵያን ስኬሎች ጋር አንድ ላይ አዋህዶ መጫወት ደግሞ ኢትዮ ጃዝ የሚለው ሙዚቃ ስም እንድሰጠው ያሰኘናል ማለት ነው። በኢትዮጵያ የሚገኙ ሙዚቀኞች አሁን ያላቸው የችሎታ እድገት ምን ይመስላል? ለዚህ የሙዚቃ ስልት ያለው አድማጭስ ምን ያህል ነው? እኔ መጀመሪያ የመጣው ጊዜ ኮፊ ሀውስ የምትባል ቦታ ብዙ ዓመት የቆየች አንድ አርባ ዓመት ሐሙስ ሐሙስ ጀምሮ ሁሉ ሙዚቃኞች ከውጭ ይመጡትም እዚህ ያሉትም ሐሙስ ሐሙስ የተገናኙ ጃም ያደርጉ ነበር። የጃዝ ሙዚቃ እሱ ትልቅ አስተዋጽኦ አለው ለጃዝ ሙዚቃ ፍላጎት። ከዛ ደግሞ ትምህርት ቤቶች የተከፈቱ ያሬድ ያው ብዙ ዓመት ቆይቷል። ከሱ ከያሬድ ሌላ ደግሞ መካኒሳ የሚባሉት የተከፈተ በኋላም ጃዛን ባይኛ ትምህርት የተከፈተ እነዚህ ደግሞ ብዙ ተማሪዎችን የጃዝ ሙዚቃ ትምህርትን የሰጠ የኢትዮጵያ ሙዚቃ ከጃዝ ጋር እያካተተ እንዲጫወቱ በማድረግ ብዙ ወጣት ሙዚቀኞች በየቦታው ግሩፖችን ፎርም እያደረጉ መጫወት ጀመሩ፣ ኢትዮ ጃዝ እያሉ እኛም የራሳችን ግሩፖች አድርገን ነባር ሙዚቀኞችም ከኛ በታች ያሉትም አንድ ላይ ሆኖ አሁን ብዙ ባንዶች አሉ። በአሁኑ ጊዜ ኢትዮ ጃዝ የሚባለው ሙዚቃ የሚጫወቱ ሰው ደግሞ ከድሮ ከመጣበት ጊዜ ጀምሮ እስካሁን ጋም እየበለጠ ነው የመጣው። አሁን እንኳን በትንሽ ላይ ነው። በነገሽ አምስት ቀን ኦልሞስት ይጫወታሉ። ሁሉም ኢትዮጃዝ ነው የሚጫወተው፣ ልዩ ልዩ ባንድ። ይሄ የሚያሳየው የሰውን ኢትዮጃዝ ሙዚቃ እንዴት ይወደደ እንደመጣ የሚያሳየው ኦዲየንሱ ደግሞ ከወጣት እስከ ትልቅ እስከ ኢትዮጵያውያን ጀምሮ እስከ ኤክስፐርቶች እና የውጭ ሀገር ፎሪነሮች ጨምሮ ያካተተ ነው። በየቦታው የክለቡ ስንጫወት ከኢትዮጵያ ውጭ ዩሮፕ ውስጥና አሜሪካን ውስጥ ከሀያ በላይ የሚሆኑ ኢትዮጵያ ሙዚቃ የሚጫወቱ የውጭ ሀገር ባንዶች አሉ፣ ፈረንጆች ሆነው የኢትዮጵያ ሙዚቃ ኢትዮጃዝ የሚጫወቱ ሁሉም ያሳየው በአሁኑ ጊዜ ነው። ሙዚቃ በሀገራችን ብቻ ሳይሆን በዓለም ላይ ተክለና ትልቅ ቦታ እያገኘ እንደመጣ የሚያሳይ እና በጣም ጥሩ ጊዜ የሆነ ይመስለኛል። የተጃዝ በአሁኑ ጊዜ የኢትዮጵያ የባህል ሙዚቃዎች ከውጭ የሙዚቃ ስልት ጋር መቀየጡ ከሀገር ባለፈ ለዓለም ተወዳጅነትን አስገኝቷል። እንዲህ ያሉ ስልት ያላቸው ሙዚቃዎች መብዛት ጋር በተያያዘ ኢትዮጵያዊነቱን የሙዚቃውን እውነተኛ ቀለም አይቀይርም። ናቸው። ጃዝ ከኢትዮጵያ ከሚወጡ ሙዚቃዎች መሀል አንዱ ብቻ ነው ሆኑ የሚችለው ብዙ አይነት ሙዚቃ ሊሆኑ ይችላል። በባህል መሳሪያዎች የባህል ሙዚቃዎችን የልዩ ልዩ ብሄረሰቦችን ሙዚቃ በጣም አስፈላጊ ነው። መቼም መቅረት የለበትም። እሱ ዋናው መለያችን ነው። እሱ እንዳለ ነው። ከዛ ደግሞ አሁን ሁላቸው እንደምናውቀው ደግሞ ወጣት ድምፃውያን ደግሞ ኢትዮጵያኖች ከሬጌም ከሌላ ምሳይ ፖፕ እንለውን ስታይል እነሱንም የፖፕ ስታይል አር ኤን ቢ ስታይልም የደበላለቁ ኢቭን ነ ቴዲ አፍሮ ሬጌም አይነት ስታይል የጨመሩ ነዘሪቱ እንደ አር ኤን ቢም ስታይል የጨመሩ እነ ቤቲጂ አረድ የዘፋኝ ብዙ አሉ። ሁሉን አይነት ስታይል ከኢትዮጵያ ሙዚቃ ጋር የደበላለቁ ኤክስፐሪመንት ያደርጋሉ። እሱ ደግሞ ሞደርን እና ኢትዮጵያን ፖፕ ሚዚክ ምንድን ነው ይሆናል። አሁን በጣም ተወዳጅነት አለው። እሱም የሄደ ነው። ከዛ ሌላ ደግሞ በኢንስትሩመንታል ቨርዥን ከመጣን በሙዚቃ መሳሪያ ብቻ ኢንስትሩሜንታል የሚሰሩ አሉ። ቲፒካል የኢትዮጵያ አይነት አጫወት ከዛ ደግሞ አሁን ያልነው ኢትዮ ጃዝ ደግሞ ያለው የጃዝ አይነት ኢንፍሉዌንስ ያለውን ከኢትዮጵያ ሙዚቃ ጋር ደባል ኮ መጫወት እነዚህ ሁሉ ልዩ ልዩ ዘርፎች ናቸው። ሁሉም አንድ ላይ ማድረግ የሚችሉ ናቸው። ኢትዮ ጃዝ ከእነዚህ መሀል ከብዙዎቹ መሀል አንዱ ነው። ሁሉም ጎን ለጎን እንደ ልዩ ልዩ ቀለም እንዳላቸው አበቦች አንድ ላይ አብረው ማድረግ ይችላሉ። ዱክ ኤሊንግተን ይመስለኛል የአሜሪካን ትልቅ ኮምፖዘር እንዳለው መጥፎና ጥሩ ሙዚቃ ነው እንጂ ምንለው ሌላ ካተጎሪ ሊኖር አይችልም። ስለዚህ እሱም ራሱ እንደ አድማቸው ነው የሚለየው። መጥፎና ጥሩ ሙዚቃ ስንለም አንድ ሰው ጥሩ የሆነው አንዱ መጥፎ ሊሆን ይችላል። ግን ለማንኛውም ሙዚቃ መለየት አለበት ብያለው። ፐርሶናሊ የሁሉ ሀገር ሙዚቃ በዓለም ላይ ከየትም ሀገር የመጣ ሙዚቃ ኢንፍሉዌንስ፣ ጥሩ ኢንፍሉዌንስ አንድ ሰው ወጥቶ ከራሱ ሀገር ወይም ከሌላ ሀገር ጋር ቀያይጦ እንደ ፈለገው ኤክስፐሪመንት አድርገው ለጆሮ ጥሩ የሆነ ዜማ ና ጥሩ ስል ሰው ልብ የሚነካ ሙዚቃ እስከሰራ ድረስ ወይራስን ባህል እንዳለ ጠብቆ ከዛ ውጭ ደግሞ ኤክስፐሪመንት ማድረግ ለሙዚቃ እድገት ለማንም ሀገር ይጠቅማል። እያስባለ ኔ ያለ ይል የሄኖክ ተመስገን የቤስ ጊታር አጨዋወትን የቀሰሙ ብዙ ወጣቶችን ማውቃለው። የጃዝ ያጨዋወት ስልትንና ሕጉን ተከትሎ ከኢትዮጵያ ሙዚቃ ጋር አብሮ በማቀናጀትና የራስ ፈጠራን በማከል እንዴት ተሰሚነት ያለው ሙዚቃን መፍጠር እንደሚቻል አሁንም ያስተምራል። ከእኛ ጋር ላደረገው አጭር ቆይታ ሄኖክ ተመስገንን እናመሰግናለን።